ከአዲስ አበባ በ360 ኪሎ ሜትር ገደማ ላይ ከሚገኘው ከፍንጫ ስኳር ፋብሪካ ሶስት ከባድ ተሽከርካሪዎች ስኳር ጭኖ በአምቦ ከተማ እያለፉ ሳሉ ራሳቸውን ቄሮዎች ብሎ በሚጠሩ ወጣቶች ቁጥጥር ስር እንደዋሉ ለመረዳት ተችሏል። አንድ ከባድ ተሽከርካሪም በአምቦና በጉደር ከተማ መካከል ቆሞ እንደሚገኝ ያነጋገርናቸው ሰዎች ጠቁመዋል። ለቁጥጥሩ መነሻ የሆነው ከባድ ተሽከርካሪዎቹ ህገወጥ ስኳር ጭነዋል፣ ስኳሩን ጭኖ ጉዞ የጀመሩበትና አምቦ ከተማ የደረሱበት ቀን እጅግ ሰፊ ልዩነት ታለው እንዲሁም የስኳር እጥረት በከተማዋ ስላለ ማህበረሰቡ እንዲጠቀም የሚሉ ምክንያቶች ተነስተዋል። እርምጃው ወደ ተቃውሞ እንዳመራና ሌሎች ችግሮችም እንደፈጠረ የአምቦ ከተማ የኮሚኒኬሽን ኃላፊ አቶ ጋዲሳ ደሳለኝ ለዶችቤሌ ተናግሯል። ህብረተሰቡ በጣም እየተቸገረ ነው። ስኳር በአምቦ ከተማ ውስጥ አምሳ እስከ ስልሳ ብር እየገዙ ነው። በዚህ ምክንያት የአምቦ ከተማ ህዝቦች ይህ ስኳር እኛ በጣም ከእኛ ተጭኖ ወደ ሌላ ሀገር ስለሚሄድ እኛ እንጠቀምበታለን። ስኳሩ ሌላ ቦታ መሄድ የለበትም እና እኛ ሱካሩን እንጠቀማለን እዚሁ ይቆይልን ብሎ ያለምንም ጠብና ያለምንም ጥላቻ ማከማቻ ቦታ አለን እዛ ቦታ እንዲገባ ተደርጎ ነበር። አሁን በዚህ ምክንያት መንገድ ተዘጋግቶ ነበረ። ተሽከርካሪዎቹ የያዙት የጭነት ፍቃድ ወረቀት ጊዜው ያለፈበት እንደሆነ ያረጋገጡት አቶ ጋድሳ አሽከርካሪዎቹ ለደህንነታቸው ሲባል ፖሊስ ጣቢያ እንደሚገኙ ተናግረዋል። ትናንት ከቀኑ 11 ሰዓት ጀምሮ እስከ ዛሬ ጠዋት ወጣቶቹ ስኳሩን እየጠበቁ እንደነበረ አላፊ ጠቁሞ፣ ከዛ በኋላ የተፈጠረውን እንዲህ ያስረዳሉ። ዛሬ ደግሞ አምቦ ያው እነዚህ አጋዚዎች መጥቶ በጣም ከማይጠበቁ በላይ ልጆቻችን እየጎዱ ነው። በጣም በጣም ችግር ውስጥ ነን። የጸጥታ አካል በወሰዱት እርምጃ ከሀያ በላይ ሰዎች መሞታቸውንና ከአስራ አምስት በላይ ሰዎች መቁሰላቸውን በወሬ ደረጃ እንዳለ አቶ ጋድሳ ይናገራሉ። ይሁን እንጂ ከሰዓታት በፊት ወደ አምቦ ሆስፒታል ሄዶ ያገኙት መረጃ እንዲህ ስሉ ጠቅሰዋል። አሁን ሆስፒታል ገብቼ ያየሁት መረጃውን የወሰድኩት አንድ ሴትና ስምንት ወንድ ነው። በአጠቃላይ የሞቱት ስምንት ናቸው። በዶች ቤሌ የወትሳፕ ገጽ ላይ ስማቸውን ያልጠቀሱ የአምቦ ዩኒቨርሲቲ ተማሪ በአሁኑ ሰዓት አጋዚዎች ወንዶች ዶርም ገብቶ እየደበደቡ ነው ስሉ አስተያየታቸውን ልኮልናል። እኛም ያለውን ሁኔታ ለማረጋገጥ ወደ ቦታው ደውለን ነበር። አሁን በጣም አስፈሪ ነው። ከሰሞኑ ትናንትና በቃ ከትናንት ወደ ማታ ምናም ላይ ነበር። ከዛ ደግሞ ትናንትና በቃ ማታ አስራ አምስት ሰዓት ጀምሮ ስሁን ድረስ ለሊትም ጨምሮ ማለት በጣም ኃይለኛ አረብሽ ነበር። አሁን ዛሬ ውጭ ላይ ብዙ ተኩስ፣ ቦምብ ፍንዳታ ምናም ብዙ ይሰማ ብዙ ነገር ብዙ ተኩስ ስሰማ ስለነበረ የመዋቾች ቁጥርም ከዛ በላይ ይሆናል ብሎ ገምቶ እንደነበረ ተማሪው ይናገራል። የጸጥታ ሁኔታው አስቸጋሪ መሆኑን አቶ ጋዲሳ ተናግሮ ከተማዋ በፌደራል ፖሊስ ቁጥጥር ስር እንደምትገኝም ጠቅሰዋል። ስራም የለም እዚህ አምቦ ከተማ ውስጥ። አሁን አምቦ ከተማ ውስጥ ማንም ሰራተኛም ተማሪ ምንም ምንም ትምህርት የለም። አሁን ወዲና ወዲህ እያሯሯጡን እያባረሩ ነው። ልጆቻችን በጣም እየተቸገሩ ነው። መንገድ ላይ መሄድ የለም። በጣም ኃይለኛ አሰጊ ችግር ውስጥ ነው ያለ ነው። እኔ መረጃ እንዳለኝ የኦሮሚያ ፖሊሶችን ድንጋይን አንሱ በማለት በእርግጫ እየመቱ ድንጋዩን ዲያነሱ እያደረጉ ነው። የክልሉ የኮሚኒኬሽን ጉዳይ ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ጧት ሰዎች እንደቆሰሉና ህይወት እንዳለፈም በፌስቡክ ገጻቸው ላይ አስፍረዋል። በአምቦ ዩኒቨርሲቲ መምህር የሆኑት አቶ ስዩም ተሾመ በከተማው ያለው ሁኔታ አስከፊ መሆኑንና የተጎዱትን ሰዎች ፎቶግራፍ ዛሬ ከሰዓት በፌስቡክ ገጻቸው ላይ አጋርተዋል። ያነጋገርናቸው ሰዎች እንደሚሉት አስከሬ ናቸው ሆስፒታል ያልደረሰ ሰዎች ሊኖሩ ስለሚችሉ የሟቾች ቁጥር መጨመሩ አይቀርም።